ሰላም ጤና ይስጥልኝ ውድ የአገር ልጆች፣ ዞተር እሁድ በዚህ ሰዓት ወደ እናንተ የሚደርሰው ከምድር እስከ ህዋ መሰናዷችን እነው ተጀምሯል። ባሳለፍነው ሳምንት አስትሮኖሚና አስትሮፊዚክስ ላይ ትኩረቱን ያደረገ መሰናዶ ወደ እናንተ ማድረሳችን ይታወቃል። አስትሮኖሚ ማለት እንግዲህ ሁለት ቃላት ነው። አስትሮኖሚና አስትሮፊዚክስ ብለን ዲፋይን እናደርጋለን ወይ እንገልጻለን። መጀመሪያ ያው ሳይንሱ አሁን ያለንበት ዓለም ዓለም አጽናፈ ዓለም ውስጥ አስትሮኖሚና አስትሮፊዚክስ፣ አስትሮኖሚና ስፔስ ሳይንስ፣ አስትሮኖሚና ኮስሞሎጂ ወይ ደግሞ አፕላይድ ሳይንስ ብሎ ይጠሩታል። ከሀገር ወደ ሀገር ይለያያል። በዛሬው መሰናዳችን ዓለም አቀፍ የህዋ ትብብርን ማሳደግ ላይ ትኩረቱን ያደረገ መሰናዶ ልናስደምጣችሁ ወደናል። ቆይታችሁን ከኛ ጋር እንድታደርጉ የአክብሮት ግብዣችን ነው። በዓለም አቀፍና በአህጉራችን አፍሪካ ህዋ ላይ ትኩረታቸውን አድርገው የሚሰሩ በርካታ ተቋማት አሉ። ከነዚህ መካከል በአፍሪካ የህዋ አመራር ኢንስቲትዩት አንዱ ነው። ኢንስቲትዩቱ የፖሊሲ የህግና የአሰራር ክፍተቶችን መነሻ አድርጎ የሚሰራ ተቋም ነው። በአፍሪካ የህዋ አመራር ኢንስቲትዩት መስራቾች መካከል ኢቲኤም ኦፍኦንግ ስለ ተቋሙ ተከታዩን ብለዋል። የአፍሪካ የህዋ አመራር ኢንስቲትዩት ተልዕኮ የአፍሪካን የጠፈር ሥነ ምህዳር ማዳበርና በህዋ ላይ ፖሊሲዎችንና ሕጎችን ማበልጸግ ነው። ዋናው ግቡ በስፔስ ዙሪያ ላይ ለሚነሱ ክፍተቶች ምላሽ መስጠት ነው። ስለዚህ በአፍሪካ የህዋ አመራር ኢንስቲትዩት ትልቅ ተቋም ነው። ዓለም አቀፍ የጠፈር ፖሊሲ፣ የአፍሪካ የጠፈር ፖሊሲና ስትራቴጂ እንዲሁም የህዋ ህብረትን ለማሳደግ በርካታ ሥራዎችን እየሰራ ይገኛል። Uh, space is it's expensive, it costs a lot of money, uh, it's very risky. የስፔስ ጉዳዮችን ለብቻ መስራት አይቻልም። የህዋ ጉዳይ በጣም ውድ ነገር ነው፣ በርካታ ገንዘብ ያስፈልገዋል። ከዚህም በተጨማሪ ከፍተኛ ኃላፊነት የሚጠይቅ ሳይንስ ነው። ከላይ በጠቀስኳቸው ምክንያቶች ከሌሎች ጋር ህብረትን የግድ ይላል። እንዲህ ስንል ግን ሁሉም ሰው ሸሪክ ይሆናል ማለት አይደለም። አንዳንዴም ጉዳዩ መወዳደርን ይፈልጋል። ኢትዮጵያ እንደ ሀገር በስፔስ ዙሪያ ከሌሎች ሀገራት ጋር በህብረት ያላትን ተሞክሮ ምን ይመስላል ስንል ጠይቀን ተከታዩን ምላሽ አግኝተናል። አለምዬ ማሞ ያቆባላለው በስፔስ ሳይንስ እና ጂኦስፓሻል ኢንስቲትዩት የቀጠናዊ ትስስርና የዓለም አቀፍ ጉዳዮች ትብብር መሪ ስራ አስፈጻሚ ሆኜ እየሰራሁ እገኛለሁ። እንደዚሁም ደግሞ በምስራቅ አፍሪካ አስትሮኖሚ ለልማት ማስተባበሪያ ጽህፈት ቤት ዳይሬክተር ሆኜ እየሰራሁ አገለግላለሁ። እንግዲህ ኢትዮጵያ እንደ ሀገር ከተለያዩ ዓለም አቀፍ ድርጅቶችና ሀገራት ጋር በህብረት በስፔስ ዘርፍ እየሰራች ትገኛለች። በኢትዮጵያ ስፔስ ጅማሮ ከቀደም ሲል ከ1950ዎቹ ጀምሮ ይጀምራል። የመጀመሪያው የ ሳተላይት በመጠቀች ጊዜ በእኛም በአዲስ አበባ ዩኒቨርሲቲ የመጀመሪያው ኦብዘርቫተሪ ጂኦ ኦብዘርቫተሪ ተቋቁሟል። ከዛ ጊዜ ጀምሮ እንግዲህ በሞላም ጎደለ በስፔስ ዘርፍ ኢትዮጵያ የራሷ የሆነ አስተዋጽኦ አድርጋለች። ግን በዋነኝነት እንደ ፈረንጆች አቆጣጠር በ2004 ወይም በ1998 ስምንት ጀምሮ የስፔስ ሳይንስ ሶሳይቲ ከተቋቋመች ጀምሮ በኢትዮጵያ ውስጥ ለመጀመሪያ ጊዜ ስፔስን በደንብ አጠንክረን እየሰራን ያለንበት ሁኔታ ነው የሚገኘው። ስንጀምረው ይህን እስፔስ ፕሮግራም ከምንም ነው የጀመርነው። በወቅቱ በቂ የሆነ ሰው ኃይል የለንም፣ ኢንፍራስትራክቸር የለንም። ግን ስፔስ በተፈጥሮ በአንድ ሀገር ብቻ የሚሰራ ሳይሆን በቅንጅትና በትብብር የሚሰራ ዘርፍ ነው። በመሆኑም በወቅቱ ስፔስ ሳይንስን ስንጀምር በዋነኝነት ተስፋ ያደረግነው ዘርፍ የሚሰሩ ዓለም አቀፍና ሀገሮችን ከምናገኘው ትብብርን ታሳቢ በማድረግ ነው። እንደሚታወቀው ኢትዮጵያ የዩናይትድ ኔሽን መስራች ከሚባሉት ሀገሮች አንዷ ናት። በዚህም ዘርፍ ስፔስን ለሰላም ለመጠቀም በሚል ዩናይትድ ኔሽን ኦፊስ ኦፍ አስትሮኖሚ፣ ዩናይትድ ኔሽን ኦፊስ ኦፍ አውተር ስፔስ አፌርስ ወይም ሚኖሳ የሚባል አለ። በዚህ ተቋም ስር ደግሞ ስፔስን ለሰላም ለመጠቀም በሚል ዩናይትድ ኔሽን ኮሚቴ ኦን ፒስፉል ዩዝ ኦፍ አውተር ስፔስ ኮፖስ አለ። የዚህ ኮሚቴ አንዱ መንበርስ አባልነን፣ ኢትዮጵያ እንደ ሀገር እንዲሁም ደግሞ በዓለም አቀፉ አስትሮኖሚካል ህብረት ወይም አይኤዩ እንደሱም የነሱ የአይኤዩ አባል መንበርነን እንደ ሀገር እና እነዚህ ሁለት እንግዲህ የዓለም አቀፍ ተቋማት ጋር በዋነኝነት በትብብር እንሰራለን። ከዚህም ባለፈ ከተለያዩ የስፔስ ኤጀንሲዎች እንደ ዩሮፒያን ስፔስ ኤጀንሲ፣ እንደ ናሳ፣ እንደዚሁም የራሽያውና የጃፓን በተለያየ ሁኔታ ከነዚህ አለም አቀፍ ስፔስ ኤጀንሲዎች እነዚሁም ደግሞ አፍሪካ ካገኙ ካሉት እንደ ሳውዝ አፍሪካ ስፔስ ኤጀንሲ ሳንሳ፣ ኬንያ ከተለያዩ አፍሪካ ሀገራት ጋርም እንደዚሁ ትብብር አለን። ግን በዋነኝነት በዚህ ዘርፍ በተለይ ይታገዝ እና የተባበርን የምንሰራው ከኢንተርናሽናል አስትሮኒካል ዩኒየን እንደዚሁም ደግሞ ዩናይትድ ኔሽን ኮሚቴ ኦን ፒስፉል ዩዝ ኦፍ ዋተር ስፔስ ኦር ኮፖስ ጋር ነው። እንግዲህ በዚህ ዘርፍ በተለያየ ሁኔታ በቴክኒካል በካፓሲቲ ቢልዲንግ የአቅም ግንባታ በመስጠት እንደዚሁም አንዳንድ ድጋፎችን በማድረግ እስካሁን ብዙ ስራዎችን በመስራት ላይ እንገኛለን ማለት ነው። ዶክተር ሰብሎ ሁም ይባላል። በስፔስ ሳይንስ እና ጂኦስፓሻል ኢንስቲትዩት በአስትሮኖሚና አስትሮፊዚክስ ተመራማሪና መሪ ስራ አስፈጻሚ ነኝ። በሰው ኃይል፣ በሳይንስ፣ በምርምር፣ በስፔስ መሰረተ ልማት ማለት ነው። እነዚህን ለማሳደግ የዓለም አቀፍ ትብብር ሚና አለው ከፍተኛ ሚና አለው። ሁለተኛ እንደ ኢትዮጵያ እንደ አፍሪካም የስፔስ ፖሊሲ አለ። የስፔስ ፖሊሲያችን በመፈተሽ የጋራ ግቦቻችን ማሳደግ ነው። ሁለተኛ እነዚህን ግቦች ካሳደግን በኋላ በህዋ ወይም በጠፈር ምርምሮችን ማካሄድ፣ ምርምሮችን ከፍ ማድረግ፣ ቴክኖሎጂዎቹ ምርምሮች ወደ ቴክኖሎጂ ማሳደግ፣ ቴክኖሎጂዎቹ ማልማት፣ እነዚህን ቴክኖሎጂ በየዘርፉ ማሳደግ እንዳለብን ነው። በሦስተኛ ደረጃ በዘርፉ በእነዚህ በስፔስ ዘርፍ ወይ ደግሞ በጠፈር ሳይንስ በጠፈር ቴክኖሎጂ የሰው ኃይል መገንባት አለብን። በምርምርና በቴክኖሎጂ ወይም በጠፈር ቴክኖሎጂ የሰው ኃይል መገንባት ስንገነባም፣ የዓለም አቀፍ ትብብር ሚና አሉ። በአፍሪካ የጠፈር አቅም ለማሳደግ በዓለም አቀፍ ያሉትን አቅምና ለመጠቀም በመረጃ በመጋረት የሰው ኃይልንም በመጋረት የስፔስ ሀብትን በጋራ መጠቀም እንችላለን ማለት ነው። የስፔስ ወይም ደግሞ የጠፈር መሰረተ ልማቶች መሳደግ ስንል ለምን ለምንድን ነው የምንጠቀመው? ለምንድን ነው የምናሳድገው? የጠፈር ልማት የምንጠቀመው አንደኛው ለምርምር፣ ለዲፕሎማሲ፣ ለቴክኖሎጂ ልማት፣ ለኢኮኖሚ፣ ለሳይንስ አስተዋጽኦ ማድረግ ለሳይንስ አስተዋጽኦ ስናደርግ ደግሞ በተዘዋዋሪ እንደውም ለኢኮኖሚ ፋይዳ አለው። ለፖለቲካ፣ ለማህበራዊ ኑሮ ኢኮኖሚ ፋይዳ አለው። ለዋላዊነት፣ ስፔስ ሶቨርኒቲ፣ ስፔስ ሪሶርስ፣ ስፔስ ኢኮኖሚ ለዚህ ሁሉ ሚና አለው ማለት ነው። ከዚህ ከስፔስ ጋር በተዘያያዘ ለመጀመሪያ ጊዜ በአፍሪካ በተለይም ደግሞ በኢትዮጵያ የአፍሪካ ከተማ እንደመሆኑ አንጻር በአፍሪካ ስፔስ ሊደርሺፕ ኢንስቲትዩት አማካኝነት የስፔስን ትብብር ከፍ ከማድረግ አንጻር ከፖሊሲ ሜከርስ ከዘርፎ ያሉት ባለሙያዎች እና አፍሪካስ የሚገኙ ዲፕሎማቶች ግንዛቤ እንዲኖራቸው እና በጋራ በመተባበር ከስፔስ ዘርፍ የሚገኘውን ጥቅም ከፍ ለማድረግ በሚያስችል መልኩ ለዲሲሽን ሜከርስ ለሃይ ሌቭል ላሉ ሰዎች ማሳወቅ በዚህ ዘርፍ ደግሞ ላሉ ዲፕሎማቲክ ማህበረሰብ ኤምባሲዎች እነዚሁም ፕሮፌሽናልስ እና ከዚህ ዘርፍ ጋር የሚገናኙ ስቴክሆልደሮች ጋር ይህንን ነገር በሰፊው ማስተማር ኖሌጅ ኤክስፒሪየንስ ሼር ማድረግ አስፈላጊ በመሆኑ እንደሚታወቀው የስፔስ ሳይንስና ጂኦስፓሻል ኢንስቲትዩት ከተቋቋመበት አንደኛው ዓላማ በስፔስ ዘርፍ ሀገራችንን ተጠቃሚ ማድረግ ነው። ይህን ሊያደርጉ የሚያስችሉ ማናቸውንም ጉዳዮች በበላይነት መምራት፣ ማስተባበር እና መደገፍ አንዱ ኃላፊነቱ ነው። በአጀንዳ 2063 ውስጥ በዓለም አቀፍ ደረጃ የጠፈር ጥናት ሚና እንዳለው ከፍተኛ ሚና እንዳለው ዓለም አቀፍ ተገንዝቦት እንደ መሪ አድርጎ እየሰራ ይገኝበታል ማለት ነው። እኛም እንደ ኢትዮጵያ እንደ አፍሪካ ከዚህም በፊት ያገኘነው ውጤት አለ። ይህንን ውጤት ይዘን በዓለም አቀፍ በአጀንዳ 2063 በመሳተፍ በአፍሪካ የጠፈር አቅምን ለማሳደግ አንደኛ የሰው ኃይል ልማት ላይ መስራት እንዳለብን፣ ሁለተኛ የስፔስ መሰረተ ልማት በጋራ ማገንባት እንዳለብን፣ የጋራ ግቦቻችን የጋራ በማድረግ መስራት እንዳለብን እና በእነዚህ ሪሶርስ ላይ በህዋ መሠረተ ልማት እና በሰው ኃይል ልማት ላይ ከፍተኛ ንዋይ በመፍሰስ በዘርፉ የተሻለ አቅም ያለው ወይም ያላት ሀገር እንድትሆን እንደሰሰራ ነው። የህግ አውጪዎች፣ አመራሮች ይህ ስለዚህ ጉዳይ ስለ ስፔስ ኮኦፕሬሽን ግንዛቤ የተሻለ ግንዛቤ ኖሯቸው በዓለም አቀፍም ሆነ በቀጠናዊ በሬጅናል ተሳትፏቸው የአፍሪካን ድርሻ የአፍሪካን ጥቅም ለማስጠበቅ እነዚሁም ደግሞ በአፍሪካን ለአፍሪካንስ በመተባበር በስፔስ ዘርፍ እምርታ ለማምጣት የሚያስችል ነው። እነዚህ ነገሮች እንግዲህ እንጠብቃለን። ከዛም በላይ ደግሞ አፍሪካን ዛት ዊ ዋንት ወይም ደግሞ አጀንዳ 2063 አለ። ከእሱ አንጻር ስፔስ ሳይንስ አውተር ስፔስ እንደ አንድ አጀንዳ የተወሰደ ስለሆነ የአጀንዳ 2063ንም ከግብ ለማድረስ እንግዲህ በዘርፉ የተለያዩ ባለሙያዎች ስልጠና ይወስዳሉ ማለት ነው። ዓለም አቀፍ ትብብርን በምንድን ነው የምናሳድገው? በምርምር መልክ፣ በሳይንስ በቴክኖሎጂ፣ በሰው ኃይል ልማት የዓለም አቀፍ ትብብርን ክፍተቶቻችን ለመሟላት በሀገር በአፍሪካ ክፍተቶቻችን ለመሳደግ የዓለም አቀፍ ትብብር ሚና አለው። በዚህ የአፍሪካን የጠፈር አቅም መሳደግ እንችላለን ማለት ነው። ስለዚህ የጋራ ግቦቻችን ፖሊሲዎቻችን በማዳዘስ የነበረን ኢትዮጵያ የራሷ የሆነ የስፔስ ፖሊሲ ያላት ፖሊሲዎቻችን በመተሽ የጋራ ግቦቻችን በማሳደግ በጋራ የጠፈር ሀብትን መጠቀም እንችላለን ማለት ነው። የጠፈር አቅምን ከፍ ለማድረግ ደግሞ የሚያስፈልገው ቅድም እንዳልኩት የዓለም አቀፍ ትብብር አስፈላጊ ነው ማለት ነው። ስለዚህ የዓለም አቀፍ ትብብርን ስንሳተፍ የዓለም አቀፍ ትብብር ስንሳተፍ ስንፈልግ ወይ ደግሞ እዛው ተሳትፎ ስኖርን አንደኛ በሰው ኃይል ልማት አቅም ሊኖር ይገባል። በአቅም፣ በክሎት፣ በእውቀት የበለጸገ የሰው ኃይል ያስፈልጋል። በዚህ ስፔስ ሳይንስ እና ጂኦስፓሻል ኢንስቲትዩት እንደ ምሳሌነት ሊጠቀስ ይችላል። ምክንያቱም ከዚህ ቀደምት በስፔስ ሳይንስና ጂኦስፓሻል ኢንስቲትዩት በአጫጭር ስልጠናዎች በመስጠት ረጃጅም ስልጠናዎች በመስጠት ብዙ ሰዎች እንዳፈራ ተመራማሪዎች እንዳፈራን መስታወስ ቀላል አይደለም እና በሀገር አቀፍ ደረጃ ያበለጸግነው ያገነባነው የሰው ኃይል ቀላል አይደለም። በሁለተኛ ዲግሪ በሶስተኛ ዲግሪ ያሰለጠናቸው በዚህ በዘርፉ በስፔስ ዘርፍ በጠፈር ሳይንስ ዘርፍ በምርምር ያበለጸግናቸው በዓለም አቀፍ ተወዳዳሪነት ያገኙበት መድረጎች ነበሩ። ከታዳጊ ህፃን ጀምሮ ማለት ነው። ይሄ እንደ መሳያ ነው። ይሄንን አቅም ደግሞ ከዚህ የበለጠ መስራት እንደሚጠበቅብን መገንዘም ችያለው። ከዚህ ጋር ተያይዞ ለዚህ ለጠፈር መሰረተ ልማት የሚያስፈልገው የዓለም ወይም ደግሞ ዓለም አቀፍ ትብብሮች በአፍሪካ የጠፈር አቅምንም እንደዚሁ ለመሳደግ የዓለም አቀፍ ትብብር በጣም አስፈላጊ ነው ማለት ነው። ስለዚህ ስፔስ ወይ ዓለም አቀፍ ዓለም አቀፋዊ ስፔስ ወይ ደግሞ ጠፈር ለሁሉም እኩል ስለሆነ የተጠቀመው ያው ባለቤት ይሆናል ማለት ነው። የከሌን ነው የከሌን ነው የሚባል ሳይሆን ለሁሉም ሁሉም ከተጠቀመ ስፔስን በጋራ ከተጠቀመ ተጠቃሚ ይሆናል ማለት ነው። እነዚህን ለማከናወን ደግሞ በውሃ መሰረተ ልማት እና በሰው ኃይል ልማት ላይ ከፍተኛ መዋለ ነዋይ በመፍሰስ በውሃ ዘርፍ የተሻለ አቅም ያላት ሀገር እንድትሆን እየተሰራ መሆኑን ተመላክቷል ማለት ነው። ይሄንን ለማምጣት ይህንን ውጤት ለማምጣት ያለን ውጤት ደግሞ ሼር በማድረግ በጋራ በመጋራት በመቀበል መረጃን በመጋራት ዓለም አቀፍ የጠፈር ድርጅቶች ወይም ደግሞ የስፔስ ድርጅቶች ጋር በትብብር መስራት ያስፈልጋል ማለት ነው። ውጤታማነት በውጤታማነት ለመሳተፍ ትርጉም ያለው ትብብር ለመፍጠርና አፍሪካ በዓለም አቀፍ የስፔስ ኢኮኖሚ ግንባር ቀደም እንድትሆን ኢትዮጵያም አፍሪካም በዓለም አቀፍ በኢኮኖሚ በስፔስ ኢኮኖሚ ግንባር ቀደም እንድትሆን በሚያስፈልግ በሚያስፈልግ እውቀትና ክህሎት በስትራቴጂ በፖሊሲ የደገፈ የተደገፈ ስራ መስራት እንደሚጠበቅብን ተረድቻለሁ። የዕለቱ ከምድር እስከ ህዋ መሰናዷችን ያዳምጣችሁትን ይመስል ነበር በቀጣይ በአዲስ ርዕሰ ጉዳይ እንገናኛለን። ፕሮግራሙን በማዘጋጀት በኩል ፍጹም ዓለም በማቅረቡ ከእናንተ ጋር ቆይታ ያደረግኩት እኔ ሰብስቢ አይሉ ነኝ። ከሌሎች የኤፍኤም አዲስ 97.1 ዝግጅቶች ጋር መልካም ቆይታን እንመኛለን። እስከ ሳምንት ቸርን ሰንብት። ከምድር እስከ ህዋ በኢትዮጵያ ስፔስ ሳይንስና ጂኦስፓሻል ኢንስቲትዩትና በኢትዮጵያ ብሮድካስቲንግ ኮርፖሬሽን ትብብር በኤፍኤም አዲስ 97.1 የሚቀርብ ፕሮግራም ነው። ከምድር እስከ ህዋ